ጉዳያቸው እንደገና የሚታይበት ምክንያት ምናልባት ወደ ሀገራቸው መመለስ ይችሉ እንደሆነ እንደገና ማጣራት እንዲካሄድበት ነው። በብሪታንያ የሚኖር ማንኛውም ስደተኛ አሁን ተግባራዊ በሆነው የስደተኞች ሕግ መሰረት የረጅም ጊዜ የህይወት እቅድ ማሰብ የሚከብድ ነው። ባለፈው አመት ብቻ 37517 ያህል ሰዎች ጥገኝነት መጠየቃቸውን የሆም ኦፊስ መረጃ ያሳያል። ከ2005 ጀምሮ ማንኛውም ጥገኝነት ጠያቂ ጉዳዩ ተቀባይነት ሲያገኝ የሚፈቀድለት የአምስት ዓመት የመኖሪያ ፈቃድ ብቻ ነው ከአምስት ዓመት በኋላ ለቋሚ የመኖሪያ ፍቃድ ያመለክታል። ከዚህ በፊት ያለ ብዙ ችግር ቋሚ የመኖሪያ ፍቃዱ ይሰጥ የነበረ ቢሆንም፣ አሁን ግን ማንኛውም ጊዜያዊ መኖሪያ ፍቃድ ያገኘ ሰው ጉዳዩ እንደገና እንዲታይ የሚል ህግ ከሳምንት በፊት ተግባራዊ ሆኗል። አቶ ገዛኸኝ ቀሬ በብሪታንያ የህግ ባለሙያ ህጉን እንዲህ ሲሉ ለዶቼ ቬሌ አብራርተውታል። ማናቸውም አመልካች አሰር የሚያመለከተ ሰው ጊዜዊ መኖሪያ ፍቃድ ነው የሚሰጠው። ጊዜዊ መኖሪያ ፍቃዱ የሚሰጥበት ምክንያት ጉዳዩ እንደ እንደ አግባቡ ታይቶ ይገባዋል መቀጠል አለበት። ሀገሩ ላይ ለውጥ አለ ወይስ እሱ ያደረገው ነገር አለ ወይ የሚለውን እያዩ ለመወሰን እንዲያመቻቸው ነው። አክቲቭ ሪቪው ለማድረግ ነው። ከአንድ ሀገር ሁኔታ ጋር የተያያዘ ለውጥ ከሆነ ለምሳሌ ጊዜያዊ ያልሆነ ቋሚ ለውጥ ሀገሩ ላይ ሰላም እንዲኖር ማለት ነው። ለምሳሌ አንድ ሰው የኢዴፓ አባል ቢሆንና በዛ ምክንያት ችግር ቢደርስበት ኢትዮጵያ ውስጥ እና አሁን ኢዴፓ ስልጣን ላይ ቢወጣ መጀመሪያ ኢዴፓ አባል ነኝ ብሎ ነው አሳል የሚሰጠው። እና ስለዚህ ያ ፕሮቴክሽን የሚያስፈልገው ነገር ቀርቷል። ይሄ አክቲቭ ሪቪው አምስቱንም ዓመት ሙሉ ሰው ሀያ አያቅም እንጂ አምስቱንም ዓመት ሙሉ ሊደረግ ይችላል። ለምሳሌ ዛሬ እንደት ሊሰጥሽ አክቲቭ ሪቪ የዛሬ አምስት ዓመት አይደለም የሚደረገው መኖሪያ ፈቃዱን ታገኘሽ ጀምሮ አት ኤኒ ታይም እንደሚትሽን እስክታገኝ ድረስ ሁልጊዜ አክቲቭ ሪቪ ይኖራል። እና በተለያየ መንገድ ነው ሊያደርጉ የሚችሉ። ስደተኛ በዛብን እያሉ ነጋ ጠባ ለሚሞክቷቸው ህዝባቸው አጥጋቢ ምላሽ ለመስጠትና የስደተኛውን ቁጥር ለመቀነስ ማንኛውንም አጋጣሚ ሁሉ በመጠቀም ላይ ያለው ወግ አጥባቂው ፓርቲ በአዲሱ ህግ መሰረት ማንኛውም የአምስት ዓመት ጊዜያዊ መኖሪያ ፍቃድ ያገኘ ስደተኛ የጊዜ ገደቡ ሲደርስ እንዲያመለክት ይገደዳል። እናም በዚህ የጊዜ ገደቡ ግለሰቡ የብሪታንያ ጥበቃ ያስፈልገው እንደሆነ ዳግመኛ ጉዳይ እንዲታይ በሀገራቸው ለውጥ ካለ ብሪታንያ እንዲኖሩ ከመፍቀድ ይልቅ ወደ ሀገራቸው የሚመለሱበትን መንገድ ያመቻቻሉ። የአምስት ዓመት የጊዜ ገደቡ ሲያልቅ ለማያመለክቱ ደግሞ ያለፍቃድ እንደቆዩ ታስቦ መስራት እንዳይችሉና ማንኛውንም የመንግስት እርዳታ እንዳያገኙ ይደረጋል። በዚህ ብቻ ያበቃም ከሀገር እንዲወጡ ይገደዳሉ። ለዶች ቬሌ ራዲዮ ሀና ደምሴ ለንደን።